የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀምረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል በውስጡም ብዙ ወጣቶችን ለማሳተፍ የአርብቶ አደሩ አካባቢ ያሉ ወጣቶችን ይህን ሥራ እንዲሰሩት የሚያስችል ቢዝነስ ሞዴል ቀርጠን እየሰራ ነው ያለነው። በወጣቶች የተመሰረተ የራስ ገበያ የተሰኘ የበይነ መረብ ላይ የእንስሳ ገበያን በዋና ሥራ አስኪያጅነት ይመራል። ቆየት ብሎ ስለ አገልግሎቱ ሰፋ አድርጎ ያጫውተናል። ወጣቱም እዚህ ነገር ውስጥ ልከት የምንመራበት የፖለቲካ ምስመር ነው ብዬ አስባለሁኝ እና ወጣቱ መዋያ ሳጣ ሊሆን ይችላል። ወጣቶች ወደ ደባልሱስ ስንል ከእናንተው ለእናንተ የሚሆኑ ሐሳቦችን ይዘናል። ሐሳባችሁን ለማጋራት ከፈቀዳችሁት መካከል እያንደኛውን ድምፅ ነው ያሰማ ነው። የሀገራችንን ወቅታዊ ጉዳዮች የሚያወሱ ተጨማሪ ጥንቅሮችም ይዘናል። የሙዚቃ ግብዣም አይዘነጋም። በመስተንግዶ ሀብታሙ የዓለም ዜናዎች ይሰማሉ። ኤደን ገረመው ኬንያን ከ1978 እስከ 2002 የመሩት የቀድሞው የኬንያ ፕሬዝዳንት ዳንኤል አራፕ ሞይ በዛሬው ዕለት በዘጠና አምስት ዓመታቸው አርፈዋል። ሞይ ህይወታቸው ያለፈው በናይሮቢ ሆስፒታል በሕክምና ላይ እያሉ መሆናቸውንም ቤተሰቦቻቸው አስታውቋል። የተለያዩ የኬንያና የአካባቢው ሀገራት መሪዎችና ፖለቲከኞች በሞይ ህልፈተ ህይወት የተሰማቸውን ሀዘን ገልጸዋል። በኬንያው በ1982 በሞይ አስተዳደር ላይ ተቃጥቶ የከሸፈውን መፈንቅለ መንግስት በመደገፍ ተጠርጥረው ለእስር ተዳርገው የነበሩት ራይላ ኦዲዲንጋ ከሞይ ጋር መታረቃቸውን በሰጡት የሀዘን መግለጫ ሲገልጹ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም በሞይ ህልፈተ ህይወት የተሰማቸውን ሀዘን ለቤተሰባቸውና ለኬንያውያን አስተላልፏል። የቀድሞው ፕሬዚዳንት ሞይን ሞት ተከትለው በዩናይትድ ስቴትስ በጉብኝት ላይ የሚገኙት የአሁኑ የኬንያ ፕሬዚዳንት ኡሁሩ ኬንያታም የተሰማቸውን ሀዘን ገልጸው የሞይ ስርዓተ ቀብር እስኪ እስኪፈጸም ብሔራዊ ሀዘን አውጀዋል። ዳንኤል አራፕ ሞይ በአፍሪካ ህብረትንም ከሰኔ 1981 እስከ ሰኔ 1983 በሊቀመንበርነት መምራታቸው ይታወሳል። ዘገባውን ያደረሰን ገልሞ ዳዊት ነው። አዲሱ ኮሮና ቫይረስ በርካታ ሀገራቶች ላይ እየታየ ቢሆንም የዓለም የጤና ድርጅት ግን ወረርሽኙ ገና ዓለም አቀፍ ወረርሽኝ ደረጃ ላይ አልደረሰም እያለ ነው። የድርጅቱ ወረርሽኞች ዘርፍ ዳይሬክተር ዶክተር ሲልቪ ብራያን ዛሬ ጀኔቫ ላይ ለጋዜጠኞች በሰጡት ቃል የቫይረሱ ስርጭት በአሁኑ ወቅት ያለበት ምዕራፍ ከአንድ በላይ መነሻ ያለው ወረርሽኝ ሲሉ ገልጸውታል። ኮሮና ቫይረስ ባለፈው ታህሳስ ወር ማዕከላዊ ቻይና ውሃን ውስጥ ከተቀሰቀሰ ወዲህ እስካሁን ድረስ ቢያንስ 425 ሰዎች መሞታቸው ታውቋል። የሚበዙቱ ደግሞ የሞቱት ቻይና ውስጥ ሲሆን ለቫይረሱ የመጋለጥ ዕድል ደግሞ ከ20ሺህ በላይ በልጧል። ከቻይና በስተቀር ሌሎች ሀያ ሶስት ሀገራቶች በቫይረሱ የተጠቁ መቶ ሀምሳ ሰዎች ተይዟል። ፊሊፒንስ ውስጥ አንድ ሰው ሞቷል። ይሄ ከቻይና ውጪ የመጀመሪያው መሆኑ ነው። የዩናይትድ ስቴትስ ወታደራዊ ኃይሎች ባለፈው ወር ደቡባዊት ሶማሊያ ውስጥ ማካሄደው ወታደራዊ ጥቃት ሁለት የአልሻባብ ግቢዎችን መደምሰሱንና አንድ አሸባሪ መግደሉን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ጥቃቶቹን ያካሄደው ከሶማሊያ ኃይሎች ጋር በቅንጅት ሲሆን ጃማሚ እና ጂሊብ የተባሉ ስፍራዎች ላይ ያሉ ግቢዎችን ነው ያወደሙት። ሲቪሎች ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ መደረጉንም አፍሪኮም አስታውቋል። የቀድሞው የደቡብ አፍሪካ ፕሬዚዳንት በተመሰረተባቸው የሙስና ወንጀል ክሶች ዛሬ በቀጠሮ መሰረት ፍርድ ቤት ሳይቀርቡ በመቅረታቸው የእስር ማዘዣ ወጥቶባቸዋል። ዙማ ከፈረንሳይ የጦር መሳሪያ አምራች ኩባንያ ጉቦ ተቀብለዋል ተብለው ተከሰዋል። እንደ ኤሮፓን አጣጠር በ1999 በሳቸው ዘመነ መንግስት ከደቡብ አፍሪካ ጋር የቢሊዮን ዶላር መሳሪያ ግዢ ውል ቴልስ የተባለ ድርጅት መፈራረሙ ተገልጿል። ዙማ የመንግስት ገንዘብ ስርቆትና አስገድዶ መድፈር ወንጀሎች፣ እንዲሁም ማጭበርበርን ጨምሮ በጥቅሉ 16 ክሶች ተመስርቶባቸዋል። ጃኮብ ዙማ ታመዋል፣ የውጭ ሀገር ህክምና ፍለጋ ላይ ናቸው ያሉት ጠበቆቻቸው ደግሞ የዙማ በጦር ኃይሎች ሐኪም ላይ የተፈረመ ያሉትን ደብዳቤ አቅርበዋል። ይሁን እንጂ ዳኛው የእስር ማዘዣው ለግንቦት ወር እስኪሰጣቸው ቀጣይ ቀጠሮ እንዲጸናም አዘዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁ አምሹ። ኤደንን ላጫጭር ዘገባዎቹ እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ቀዳሚው ጉዳይ ትናንት በወፍ በረር ወደ ቃኝ ነው። የጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ቆይታ ይመልሰናል። መለስካቸው አማ ከሕዝብ እንደራሴዎች በተነሱ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ የሰጡትን ምላሽ አስታኮ አጭር ዘገባ ልኳል። ጠቅላይ ሚኒስትር አብይ አህመድ ትናንት በሕዝብ ተወካዮች ምክር ቤት ተገኝተው ጥያቄዎች ለሰነዘሩ አባላት በሰጡት መልስ የፌዴራል መንግሥት ባለሥልጣናት የሆኑ የትግራይ ተወላጆችን መንግስት ይገፋቸዋል፣ ከሥልጣንም አንስቷቸዋል የሚለውን ክስ በጽኑ አስተባበሉ። ከተወካዮች ምክር ቤት አባላት አንዷ ሰሞኑን በፌዴራል መንግሥትና በአዲስ አበባ አስተዳደር መሥሪያ ቤቶች እየተፈጸመ ያለ የትግራይ ተወላጅ አመራሮችን ከሥራ የማባረርና የማገድ ተግባር በእርሶ ዕውቅና እየተፈጸመ ስለሆነ በትግራይ ተወላጆች ላይ የማጥቃትና የማግለል ሥራ መፈጸሙ ለምን አስፈልግ የሚል ጥያቄ አቅርበውላቸዋል። አንድ ፓርቲ ከሌሎች ፓርቲዎች ጋር ህብረት ሲያደርግ ቀድሞ የፓርቲውን ሁለንተናዊ ነገር ይወርሳል። ፕሮስፔሪቲ ፓርቲ ወርሶ፣ ገዢው ፓርቲ ፕሮስፔሪቲ ፓርቲ ነው። መደናገር አያስፈልግም። በዚህ ጉዳይ የኢትዮጵያ ገዢ ፓርቲ ፕሮስፔሪቲ ፓርቲ ነው። ህዝብ የመረጠው እናንተን ነው። እናንተ ውስጥ አብላጫ ድምፅ ያለው የትኛውን ፓርቲ መንግስት መመስረት ይችላል። ፕሮስፔሪቲ ፓርቲ በምክር ቤት አብላጫ ድምፅ ስላለው መንግስት እሱ ነው። በትግራይ ክልል ቲፒልፍ አብላጫ ድምፅ ስላለው መንግስት ቲፒልፍ። በትግራይ ክልልና ፌዴራል መንግስት መካከል ህጋዊ የሆነ ትስስሮች እና የስራ ግንኙነቶች ይኖራሉ። በፌዴራል መንግስት የትግራይ ተወላጆች እየተገፉ የሚለው ምናልባት አንድ ሚኒስተር ተነስተዋል ከስራቸው። ከአስራ ምናምን በላይ ሚኒስትር ዴኤታዎች አሉን አንድም አልተነሳም። ፌዴሬሽን ምክር ቤት አፈ ጉባኤ ያሉን ያውም አስር አስፈጻሚ ናቸው፣ አልተነኩም። ሌላ ሚኒስትር አሉ፣ አልተነኩም። የትግራይ ሰዎች ተጎዱ ከሆነ ድሮም በካቢኔ የነበራቸው ቁጥር አሁንም እዛው ነው ያሉ። ወደፊትም ፕሮስፔሪቲም ይሁን ሌላ ሰው የትግራይን ህዝብ እንደ ህዝብ ያገለለ መንግስት ኢትዮጵያ ውስጥ መፍጠር አይቻልም። የሚያስብ ካለም ስህተት ነው። የትግራይ ህዝብ በኢትዮጵያ መንግስት ውስጥ ለመሳተፍ ሙሉ ሙሉ ብቃት እናመብታለን። ይህን አናስብ አብረን ስለኖር ወደፊትም አብረን እንሰራ እንደምንችል ስለምናስብ፣ እንደ ተቃዋሚ ብናስብ ኖሮ የፕሮስፔሪቲ ፓርቲ የፈለገውን ሰው ካቢኔ ማደራጀት ይችላል። ጥርጣሬ እንዳይገባቸው መንግስት ማድረግ አይችልም ካለ ፓርላማው ጠቅላይ ሚኒስተሩን ጠርቶ ማውረድ ይችላል። መብታችሁ ነው። ጠቅላይ ሚኒስትሩ ከመርጣቱ የራሱን ካቢኔ ማደራጀት ግን ህገ መንግስታዊ ስልጣን ነው። እዚህ ጋር መዛባት አያስፈልግም ማለት ነው። ሌላው የተወካዮች ምክር ቤት አባል ያቀረቡት ጥያቄ ምርጫን የተመለከተ ነበረ። በ2012 ዓ ም የሚካሄደው ሀገራዊና ክልላዊ ምርጫዎች በነሐሴ ወር እንደሚካሄድ የምርጫ ቦርድ ዝርዝር የአፈጻጸም መርሃ ግብር ማውጣቱ ይታወቃል። ይሁን እንጂ የምርጫ ጊዜ በክረምት ወራት ከመሆኑም ሌላ በሆነ ጊዜ በመንግስት ወይም በገዢ ፓርቲ በኩልም ሆነ በተፎካካሪ ፓርቲዎች መካከል የጋራ መግባባት ሆነ የምርጫ ስነጓደም የምርጫ ሂደትና የአፈጻጸም ሰነድ ተዘጋጅቶ ወደ ስራ ያልተገባበት ሁኔታ ከመኖሩም ሌላ ከሀገራዊ ተጨባጭ ሁኔታም ጋር ተያይዞ ምን እየተሰራ እንደሆነ ማብራሪያ የሚሰጥ ጠቅላይ ሚኒስትር አብይ አህመድ የሰጡት መልስም ይህን ይመስል ነበር። ምርጫን በሚመለከት የምርጫ ቦርድ ተጠሪነቱ ለምክር ቤት ነው። የምርጫ ቦርድ የህግ ማሻሻያ ሲያደርግ በኢትዮጵያ ለመጀመሪያ ጊዜ ካቢኔ ሳያየው በቀጥታ ምርጫ ቦርድ የራሱ ማሻሻያ አዋጅ ለእናንተን ያቀረበው። እኔ እንደ ማንኛውም ዜጋ ክርክሩን በሚዲያ ከመስማት ውጪ ደንቡ ተልቆልኝ፣ በካቢኔ ተወያይቼ፣ ረቂቅ አዋጅ እንደሌላው አዋጅ አጽድቄ አላኩላችሁ። ምርጫ ቦርድን እንደ መንግስት በቢሮ በበጀት በሚያስፈልግ ነገር ይሄ ጠየቅነውን በሙሉ አግዘናል። በህግ ጉዳይ እጃችን አላስገባንም። ህጉ የሚታይበት ተፈቃሪዎች የሚያስማንኛ ጉዳይ ካለ በቀጥታ እናንተን ይመለከት ይሆናል። ይሻሻል ካላችሁ ማሻሻል ትችላላችሁ። ይቀጥል ካላችሁ ይቀጥል ማለት ትችላላችሁ። እኛ እዛ ውስጥ ምንም ሚና አልነበረንም። እንደምታውቁት የምርጫ ጊዜውን በሚመለከት ግን የምርጫ ቦርድ መንግስት ከመመስረቱ አንድ ወር ቀድሞ ምርጫ እንፈጽማለን። ያ ጊዜ ግንቦት ሊሆን ይችላል፣ ሰኔ ሊሆን ይችላል ሐምሌ ሊሆን ይችላል ነሐሴ ሊሆን ይችላል። ከዚያ ጊዜ በኋላ ግን አይቻልም። አንድ ወር ቀድሞ መፈጸም አለበት። ይህ ህገ መንግስታዊ ነው። ግንቦት ነው የሚሻለው፣ ሳይ ነው የሚሻለው የሚለውን ምርጫ ቦርድ ከፓርቲዎች ጋር ተነጋግሮ የሚወስነው ይሆናል። ትክክለኛ ቁርጥ ያለ ውሳኔ የተወሰነ አይመስለኝም። በትክክል ጊዜውን አላቅም። እሱም ምርጫ ቦርድ ስታነጋግሩ ብስጠይቁ መልካም ይሆናል። ነገር ግን ምርጫውን በሚመለከት ጊዜው አሁን አደለም። ሰላም ነው፣ ሰላም አደለም ዜሆን ባይደረግ በሚባሉ ኢትዮጵያ ውስጥ እርግጠኛ ነኝ ሰላም በዚህ ጊዜ ይረጋገጣል ብሎ ጋራንቲ መስጠት የሚችል አንድ ግለሰብ ነው ጠቅላይ ሚኒስትሩ። ለወጣቶች የስራ እድልን በመፍጠር ረገድ ያለውን ሁኔታ አስመልክቶ ለቀረበላቸው ጥያቄም ምላሽ ሰጥተው ነበረ። በሰጡት ምላሽም ባለፉት ስድስት ወራት አንድ ነጥብ አምስት ሚሊዮን ወጣቶችን ስራ ለማስያዝ እቅድ የተያዘ ቢሆንም በተጣራ ሁኔታና መረጃ የተያዘው መዝገብ እንደሚያመለክተው ግን አንድ ነጥብ ሁለት ሚሊዮን ወጣቶች ወደ ሥራ ዓለም መሰማራታቸውን ገልጸዋል። ይህ ካለፈው ዓመት አኳያ እጅግ ትልቅ ውጤት ነው የሚባል ቢሆንም ከቀረው ሥራ ጋር ሲነጻጽር ግን እጅግ ብዙ እንደሚቀር አልሸሸጉም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ወደ ጋቢና ቢዝነስ እናቀናለን። የራስ ገበያ የእንስሳትን ግብይት ለማቀላጠፍ በአምስት ወጣቶች የተመሠረተ አገልግሎት ነው። በመላ ኢትዮጵያ የሚገኙ የእንስሳት ነጋዴዎችና ሸማቾችን ለማገናኘት የወጠነው ይህ አገልግሎት በቅርቡ ተሸልሟል። ሸላሚው የግብርናና ገጠር ትብብር የቴክኒክ ማዕከል የተባለ ተቋም ነው። የበለጠ ስለ አገልግሎቱ ያስረዳን ዘንድ ከመሥራቾቹ መካከል አንዱ የሆኑንና የአገልግሎቱ ዋና ስራ አስኪያጅም ጭምር ነው፣ መስፍን አበራን ከጥቂት ደቂቃዎች በፊት አግኝቸው ነበር። የምንሰራው ስራ የዲጂታል ላይቭ ስቶክ ኤክስቼንጅ ወይም ዘመናዊ የቁም እንስሳት ግብይትን ነው። እንደ ኢትዮጵያ የመጀመሪያ የሆነ በኦንላይን ቀጥታ አርብቶ አደሩን እና ባየሮች ወይም ገዢዎችን በተለይ ደግሞ ፖቴንሻል ገዢዎች ወይም በብዛት የሚገዙትን ቀጥታ እነሱን አርብቶ አደሩ ተጠቃሚ የማድረግ አላማና ዕቅድ ይዘን የተነሳ ነው። እንደ ወደ ውስጥ ከመግባታችን በፊት አገልግሎታችሁን ለመጀመሪያ ጊዜ የሚሰሙ ሰዎች እንዴትና በምን ሁኔታ እንደሚሰራ ግራ ሊገባችሁ ይችላል። ለምሳሌ አንድ በሬ ለመግዛት የሚፈልግ ሰው እናንተ በምን ሁኔታ ነው የምታግዙት? እንዴት አድርጋችሁስ ነው በዚህ አገልግሎት ውስጥ እንዲጠቀም የምታደርጉት? አሁን ከእኛ ለመግዛት እየሰራ ነው ያለነው። አሁን ላይ አንደኛው በኮድ ሴንተሮችን በመጠቀም እንዲያዙ ማድረግ ነው፣ ወይ ደግሞ የሚፈልጉትን አይነት ዲስክሪፕሽኖች ሴንተር በመጠቀምና የሚፈልጉትን መጠንና አይነት ይነግሯቸዋል። የእንስሳውን አዎ፣ በኮድ ሴንተር ሲሆን መንገድ ይጠበቅባቸዋል። የሚፈልጉ ይለያሉ። አራት ታይፖች ላይ ነው የሚሰራው፣ በግ፣ ፍየል ከብትና ግመል አራት ላይ እየሰራን ያለ ነው። የሚፈልጉትን አሁን ላይ በብዛት ኤክስፖርት ቤዝድ ቄያዎች እነሱ ጋር ሞር የራሳቸው የሆነ ኪሎ አላቸው፣ ሴት የተደረገ ከዚህ ኪሎ እስከዚህ ኪሎ በዚህ ግሬድ ኤ ወይ ግሬድ ቢ ግሬድ ሲ ድረስ የጮማ መጠን የምንለው በምን ያክል የጮማ መጠን እንድላላል። ኦንላይን ግን የእኛ ሲስተም ትንሽ ለየት የሚያደርገው ገበያ አንድ ሰው ወጥቶ አይቶ የሚገባውን አይነት ዲስክሪፕሽኖች ፎቷቸውም ሳይቀር ኦንላይን ላይ ማየት እንዲችሉ ነው። ሁሉን ነገር አይተው መግዛት እንዲችሉ ነው። ፎቶውን፣ እድሜውን ልክ ከአንድ ወይ ከአማዞን ወይ ከአሊባባ ልክ ሰዎች ዕቃ ሊገዙ እንደሚያወት አይነት ዲስክሪፕሽን ጎን ያለው ማየት ይችላል። እነዚህን ስታንዳርዶች ከኢትዮጵያ ስታንዳርድ ኤጀንሲ ያወጣቸው መስፈርቶች ናቸው። እነሱን ያሟላ አርጎ ነው እዛ ፕላትፎርም ላይ የሚወጡት ማለት ነው እና ከሁለቱ በሁለቱ መንገድ አክሴስ ማድረግ ይቻላል። በባህላዊ መንገድ አሁንም የከብት ግብይት ውስጥ የሚሳተፉ ነጋዴዎችም ገዢዎችም አሉ። ከእነሱ ጋር ለመነጋገር አብረዋችሁ እንዲሰሩ ለማድረግ ያደረጋችሁት ጥረት ካለ እስቲ ያጋራል። አሁን በባህላዊ መንገድ የሚሰሩ ነጋዴዎች አሉ። ነጋዴዎች ስተ ሳይሆን በጣም ሰፊ የሆነ ቼኖች አሉ። እምኖችን ናቸው በጣም ያስወደጉት። የስጋ ውድ መሆን አልነበረበትም። ከአርብቶ አደሩ እንደሚሸጠው ዋጋ እና አሁን ከተማዎች ላይ እንደሚሸጠው እንዲህ ሊወደድ የሚቻለው ያው ስ መሀል ላይ ያሉ ሚዲያተሮች መብዛታቸው ነው እና እኛ ያው ይመስከም እነሱን የሚያስወጣም አይደለም ስ አሁን ከእነሱ ጋር ለመስራት ውይይቶች አድርገናል። በተለያየ መንገድ አሁን የገባንባቸውን መስመሮች ላይ እየተወያየን ነው ከእነሱ ጋር እነሱ ለምሳሌ በሳምንት አስር ከብት የሚሸጡ ከሆነ በእኛ ፕላትፎርም ተጠቅመው ደግሞ እስከ መቶ ድረስ የመሸጥ አቅም እንዲችሉ አድርገን ለእነሱም የተሻለ ገበያም ፈጥረናል ማለት ነው እና ከእነሱ ጋር እስከ አሁን ከሀምሳ ሁለት በላይ የሚሆኑ ወይም ነጋዴዎች አብረውን ለመስራት በዝግጅት ላይ ነው ያሉት። የተወሰኑትም ወረዲ አሁን ላይ የፋሲካን ገበያ ተገና ይጀምራሉ። ዞሮ ዞሮ ያው እነዚህንም ሰዎች ሁሉንም ተጠቃሚ የማድረግ ስራ ነው እንጂ ወይ ደግሞ እነሱን በባህላዊ መንገድ የሚሰሩትንም የሚያስወጣ አይነት ሞዴል የለንም። እነሱም የደርሻቸውን ይኖራቸዋል ማለት ነው። በዚህ አዲስ ፕላትፎርም አገልግሎታችሁ አዲስ ነው። አዲስ ሲኮን ደግሞ የሚገጥሙ የተወሰኑ ፈተናዎች ይኖራሉ ብዬ አስባለሁ። እስካሁን እስኪ ከገጠሟችሁ ፈታኝ ጉዳዮች የተወሰኑትን አጋራን። እንዴት አድርጋችሁስ ልትፈቷቸው እየሞከራችሁ ነው? አው አንዳንድ የገጠሙ ነገሮች ምሳሌ፣ ከግብርና ሚኒስቴር ጋር አብረን እየሰራ ነው። ከእንስሳት ዘርፉ ጋር በሚኒስትር ዴኤታ የሚመራ ዘርፍ አለ። ከእነሱ ጋር ሲሻ አድርገን ሀሳቡን ሆንም በዝርዝር ተጋርተን እነሱም የተቻላቸው መጠን እያገዝን ያሉት ግን አንድ አንዳንድ የህግ ወይም ደግሞ የህግ ገደቦች ለምሳሌ የዲጂታል በዲጂታል መንገድ የመገበያየት አዲስ ነገር ነው። አልተለመደም። ከዚህ በፊት እንኳን እንደዚህ የቁም ጽፋት ያለው ይቅርና እቃን ራሱ በኦንላይን ደረጃ የመገበያየት ሕጋዊ ማቀፍ የለውም። በቅርብ ጊዜ የጠበቀ ሕግ አለ፣ ግን ቁም ጽፋትን አብሮ አይጨምርም። እዛ ሕጎች እና ከነሱ ሕጎች ከማሻሻል ከሚቻልበት መንገድ ጋር ከነሱ ጋር አውርተናል። የሚይዙንን እነዚህ የህግ ማዕቀፎች እንደሚሻሻል ከእነሱ ጋር በነበረን ዲስከሽን አውርተን ጨራርሰናል። እነዚህን ጉዳዮች አሁን ላይ እነሱ በተቻለ መጠን ይህን የሙከራ ፓይለት ፕሮጀክት እንዲሳካ ለራሳቸው ለብሳቸው ላይሰንስ ለእኛ እስከ ማውጣት የሚጠርስ አይነት ድጋፍ እያደረጉልን ነው። ሌላው ደግሞ አንድ ቻሌንጅ የሆነብን ነገር ምንድን ነው? አሁን ለምሳሌ እንዳልኩህ እኛ አሁን ቦረና ላይ ወይ ባሌ ላይ የቁም ስፋት ያለው ደግሞ በየኮርነሩ አፋር ነው ያለው። ወደ ሶማሌን ያሉት ሰው እዛ ቦታዎች ላይ ዲጂታል በረቶች ያስፈልጋሉ፣ ወይም ኮሌክሽን ሴንተር የምንላቸው ከፕላትፎርም ጋር ከመገናኘታቸው በፊት እና እነዛ ቦታዎች ላይ መሬት ማግኘት አለባቸው ማለት ነው። ከእኛ ጋር ሊንክ የምናደርጋቸው ወጣቶች እዛ አካባቢ ላይ እንዲሰሩ የምንፈልጋቸው እስከ ሀምሳ ሀምሳ የሚደርሱ ወጣቶች ናቸው። እኛ ከእኛ ፕላትፎርም ጋር ሊንክ የምናደርጋቸው እና እዛ አካባቢ ላይ ማግኘት ያለባቸው መሬቶች አሉ። ለዲጂታል የምንላቸው እኛ እዛ ጋር በፍሬንቻይዝ ሞዴል ያዘጋጀናቸው ናቸው አሉ እና እነዛን መሬቶች ለማግኘት ትንሽ ቻሌንጆች አሉ። ከክልል ጋር መጻጻፍ እሱ ጋር ትንሽ የፈተኑን ኮንዲሽኖች አሉ እና በተቻለ መጠን ግን ከክልሉ ከክልሎች ለምሳሌ ከኦሮሚያ ክልል ከዝና ጽፈት ቤት ጋር ከግብርና ሚኒስቴር ደብዳቤዎች እየተጻጻፍን ከላይ የፈቃዶችን ደብዳቤ ይዞ የመውረድ ነገር ለነዛ ወጣቶች የመስጠት ነገር እንደዛ ለማድረግ ለመፍታት እየተሞከረ ነው ያለው። የገጠሙን ቻሌንጆች ከሞላ ጎደል እነዚህ ናቸው። አንዳንድ የገንዘብ ችግሮቻችንን ደግሞ ከኢንቨስተሮችን በማስገባት በአክሲዮን ማህበር ደረጃ ስለሆነ የተለያዩ አክሲዮኖች እንዲገዙ በማድረግ የግል ባለሀብቶች ጋር ለማስገባት አሁን ሁሉ ነገር ጨርሰናል። ያው እነሱም አንድ እስከ አምስት የሚሆኑ ባለሀብቶች ይቀላቀላሉ። በዚህ ሁለት ሳምንት ውስጥ ከእነሱ ጋር ሁሉን ነገር ጨርሰናል እና ከሞላ ጎደል እነዚህ ናቸው። ወደፊት ደግሞ እንደ አዲስ ሲስተም ግዢዎች ላይ ዴሊቨሪ ሲደረጉ ወይም ደግሞ ወደ ወደ ታዘዙበት ቦታ ዴሊቨሪ ሲደረጉ የሚፈጠሩ አንዳንድ ችግሮች አሉ ኢንሹራንስ አደጋ ቢደርስባቸው የኢንሹራንሶች ኬዞች አሉ እነሱ እነሱ ኬዞች ደግሞ ከአንድ ኢንሹራንስ ካምፓኒ ጋር እየተነጋገር ነው እስቲ እሱም በቀረ ጊዜ ይፈታል ብለን እናስባለን አልተለመደም እንዲህ ለቁም እንስሳት ኢንሹራንስ የመስጠት ነገሮች አልተለመዱም እነሱ እነሱ ነገሮች ላይም በትኩረት እየሰራን ያለ ነው በተሳለ መጠን ደግሞ ፔመንቶች ክፍያዎችን ኦንላይን ለማድረግ እየሞከረ ነው እና እነዚህን ኦንላይን ክፍያዎች ለማድረግ ትንሽ የኢትዮጵያ ሕግ እስከ ሀምሳ ሺህ ብር በላይ አንድ የግለሰብ ወይም ደግሞ የማንቀሳቀስ መት ይገድባል እና እንደምታውቀው የከብት ዋጋ የግመል ዋጋ ብሌ ሀያ አምስት ሺህ ሰላሳ ሺህ እስከ አርባ ሺህ ላለ አንዱ ብቻ ለመግዛት እነዚህ በማፌን በብዛት መግዛት የሚፈልጉትን ሰዎች በአንዴ ኦንላይን ፔይ ለማድረግ በእኛ ፕላትፎርም ሕጉ ያፈቅድላቸውም ማለት ነው። ስለዚህ እነሱ ኦንላይን ፔይመንትን ለማስጠቀም አልቻሉም። በተቻለ መጠንያ በተለመደው በድሮ መንገድ በባንክ የሚሆኑ ትራንዛክሽኖችን የማድረግ ተገደናል እና ትንሽ ኦንላይን ፔመንቱ ላይ ትልልቅ ወጪዎች፣ ለምሳሌ አንድ ባላት ብቻ ወይ ደግሞ አንድ ገዢ እስከ መቶ ሺህ በላይ ያወጣል። አስር ቢገዛ እኛ ጋር በሚያሉ ያሉ ኦርደሮች መቶ እስከ አምስት መቶ እስከ አንድ ሺህ ድረስ ስለሆኑ እነዚህ ኦንላይን ፔመንቶቹ ጉዳዮች ትንሽ ቻሌንጅ አድርገውናል። የራስ ገበያ የበይነ መረብ የእንስሳት ግብይት ዋና ኃላፊ የሆነውን መስፍን አበራን ነው የሰማ ነው። በአድማጮች ስም በጣም አመሰግናለሁ። አሁን የሙዚቃ አፍታ እንውሰድ። ኬዝ ዳንኤል እና ድጄ ኔፕቱን ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ በተለያዩ ርዕሰ ጉዳዮች ላይ የእናንተን አስተያየቶች የምንሰማበት አፍታ ላይ ተገኝተናል። በተለያዩ ጊዜያት ሱሰኝነትን ለማቆም የተለያዩ ቅስቀሳዎችና ስራዎች ይሰራሉ። እናንተ እንደ ወጣት ወደ ሱሰኝነት የሚመራችሁ ምንድን ነው? መፍትሄውስ? ማቴዎስ ድጋፉ፣ ወጣቱም እዚህ ነገር ውስጥ ሊከተው የሚችለው በዋነኝነት ብዬ የማስበው የምንመራበት የፖለቲካ ምስመር ነው ብዬ አስባለሁኝ እና ወጣቱ መዋያ ያሳጣ ሊሆን ይችላል። ወይም ደግሞ እንደ መንግስት መንግስት መስራት ያበት እያንዳንዱ ወጣት በትምህርት ዘርፍ ላይ ሊሆን ይችላል። በትምህርት መስኩ የማይሳካለት ደግሞ በተለያዩ እሱን የሚያስደሱት ስራዎች ላይ በመሰማራት ቢዚ ሆኖ በፈጠራ ዘርፍ ላይ ሊሆን ይችላል። በተለያዩ ጉዳዮች ላይ በማተኮር ወጣቱን ከስራ ሰትነት መታደግ ሲችል ጣቷን ሱሰኛ ላይሆን ይችላል ማለት ነው እና አብዛኛው ወጣት አንባቢ መሆን መቻል አለብን። እንዲህ እንዲሆን ከፈለገ ደግሞ መንግስት እንዴት ብዬ ነው ይህንን ወጣት ሙሉ በሙሉ በትምህርት ዘርፍ ላይ በፈጠራ ዘርፍ ላይ ሳይንስ ላይ ያተኮረ ትምህርት ልሰጠው የምችለው ብሎ መንግስት በደንብ መስራት አለበት ማለት ነው። እንደ መንጣቱ ላይ ያተኮሩ የተለያዩ የመዝናኛ ስራዎችን አሰልቺ ባልሆነ መንገድ ፊስ መስራት ሲችሉ አብዛኛው ወጣት እሱን ማስደሰት የሚችል ነገር፣ የስፖርት የተለያዩ ማዕከላት የተመሰረቱበትን አላማ መጠበቅ ሲችሉ ወጣቱም በአንድ የሚሆን በሌላ አጋጣሚ ከሱስ ልንታደገው እንችላለን ማለት ነው። መስከረም ሴት ወደ ሱስ የሚገቡት ጓደኛ ተጽዕኖ ብዙ ጊዜ ይኖራል። አንዱ ጓደኛ ለምሳሌ ሱሰኛ ከሆነ ራስን ያለ መሆን አንዱ አንዱ የመከተል ባህር ይኖራል። ወጣቶቹ ትልቁ ጉድለት ደግሞ ብዬ የማስበው አሁን ለምሳሌ ትምህርት ቤት፣ ዩኒቨርሲቲዎች አካባቢ ሊሆን ይችላል። የተለያየ ቦታ ላይ ወጣቱ የሚያሳልፍበት ይኖረል። የመጽሐፍት ቤቶች፣ ሌላም ራስ ከሱስ ነጻ አድርጎ የሚያሳልፍባቸው ቦታዎች አይኖሩም። ስለዚህ በመንግስት በኩል ወጣቱን ሊያርፍበት፣ ሊዝናናበት፣ ሊማርበት የሚገቡ ቦታዎች ቢኖሩ የሚሰሩ ቦታዎች ቢኖሩ መልካም ነው ብዬ እላለሁ። ልጅ አለም ፍቅር ይባላል። ወደ ሱስ የሚገቡበት የሚያደርጋቸው ነገር አንደኛው የአቻ ግፊት ሊሆን ይችላል። ሁለተኛው ደግሞ ከስራ እድል ጋር በተያያዘ ለምሳሌ አንድ ተማሪ ተመርቆ አሁን ስራ የማይሰራ ከሆነ ያው ቀን ሙሉ የሚውልበትና የሚያድርበት ቦታ ያንን ነው የሚሆነው እና የስራ እድል አንድ ነገር ነው። ሁለተኛ ደግሞ ከትምህርት ጋር በተያያዘ ምክንያት ሊሆን ይችላል። ሰቡ ጋር በተያያዘ ራሱ ለምሳሌ አሁን ከባህል ጋር በተያያዘ በተለምዶ ያው ሱስ የምንላቸው ነገሮች እንደ ጫት፣ ሲጋራ ምናምን መጠጦችም ሊሆን ይችላሉ። የአንድ አካባቢ ማህበረሰብ ያንን እንትን የሚያተክር ከሆነ ከተለምዶ ከእንትኑ ከባህሉ ጋር በተያያዘ እንዲገፋፍ ያደርገዋል ማለት ነው። መፍትሄም ይሆናሉ ብዬ የምገምተው ነገር ሰው ብዙ ጊዜ በአቻ ግፊት ሊገፋ ይችላል እና ያንን ሁሉም ሰው የራሱ የህይወት እንትን መሮዎች ይዞ በራሱ መር ቢጓ ከአቻ ግፊት ይድናል ማለት ነው። ሁለተኛው ደግሞ የስራ እድል ቢመቻችለት፣ ሶስተኛ አሁን ያው ከሚታየው ነገር የትምህርት እድል ብዙም የለም ኢትዮጵያ ላይ እና የትምህርትን እድል ቢመቻችለት መፍትሄ ሊሆን ይችላል። ሶስተኛው ደግሞ ከእንደየ አካባቢ ሁሉም ሰው ማህበረሰብ እንደየ አካባቢ ይለያያልና ከዚያ ማህበረሰብ ከመጠጥና ከሱስ የሚገኘው እንትን የሚያመጣው ተጽዕኖ የራሱ ተጽዕኖ ስላለው ከዚያ ተጽዕኖ ለመራቅ ያንን ባህል የሚጠቅመውና የሚጎዳውን ነገር እንትን ማወቅ አለበት ብዬ ነው ማምነው። አመል ማል አለ መጀመሪያ ወደ ሱ የሚገቡበት ምክንያት በጓደኛ ሊሆን ይችላል። አንዳንዴ ደግሞ ይሆን አናዳጅ አጋጣሚ ሲያጋጥሟቸው ከሰዎች ሲያዩ ሊያሰፋኝ ይችላል ብለው ወደ ሱ ሊገቡ ይችላሉ። መፍትሄው እንግዲህ ሊሆን የሚችለው ምክር ሊያስፈልጋቸው ይችላል። ግን ምክር ደግሞ ሲለግሳቸው አንድ ሰው ቀጥታው ችግራቸውን እንደዚህ እኮ አድርገሃል ብሎ መጥፎ ጎድናቸውን በመናገር ሳይሆን መፍትሄው ይሄ ነው ብሎ ቀስ አርገን አለስልሳለ መናገር ያለበት። ሲቀጥል ይገባሉ። ስለዚህ ወደ ሌብነት ወደ ሱስ ምናምን ሊገባ የምንችለውና መንግስትም ቢሆን የተለያዩ ስራ እድሎችን ለወጣቶች ከፍቶ እንትን እራሳቸውን ቢዚ ቢያደርጉ ወደ ሱስና ወደ ተለያዩ ወንጀሎች ሊገቡ ويعيني ودشت بك አድማጮቻችን ከመሰነባበታችን በፊት የዓለም መነጋገሪያ የሆነውን የኮሮና ቫይረስን በተመለከተ የተወሰኑ እውነታዎችን ተነጋግረን እንሰነባበት። የአሜሪካ በሽታዎች ቁጥጥር ማዕከል ሲዲሲ ስለ ኮሮና ቫይረስ ሦስተኛ ደረጃ የጉዞ ገደብ ወደ ቻይና ተጓዦች ላይ ጥሏል። እስካሁን ድረስ የበሽታው ምንጭ አይታወቅም፣ ግን ከእንስሳት የመጣ ነው የሚሉ መላምቶች አሉ። እስከ ዛሬ ድረስ አራት የኮሮና ቫይረሶች ሲኖሩ ይህ አዲሱ ኖቭል ኮሮና አምስተኛው ነውም እየተባለ ነው። አብራችሁን ስለነበራችሁ እናመሰግናለን። በማስተናገድ ሀብታሙ ስዩም አብሬያችሁ ነበር። አብሮን ደግሞ መሰናደውን ሲያቀናብርልን የነበረው ኤልያስ አስማረ ነው። የነገ ሰው ይበለን። ደናደርልን ይፈንታና የሪቱ ርሜ The moon is the moon, you deu neviu é e se cantava no romote